1438ኛው የኢድ አልፈጥር በዓል ከአንድ ወር የጾም ጊዜ በኋላ በዛሬው ዕለት ተፈትቷል። እንደተለመደው ሁሉ በርካታ ምዕመናን እና እድምተኞች እንግዶች በተገኙበት በድምቀት በአዲስ አበባ ስቴዲየምና በዙሪያው በሚገኙ አውራ ጎዳናዎች በጸሎትና በስግደት ተከናውኗል። በመዘዋወር ካጋጠሙኝ ምዕመናን ዕለቱን አስመልክቶ ደስታቸውን የገለጹልኝ Oh. ሰላሳ ቀናት በሙሉ ያው በጾም በጸሎት ቀኑን በጾም ማታ በጸሎት ጸሎት ስን ደሞ ዚክር የሚባል አለ ተራዊህ የሚባል ሰላት አለ ወደ መጨረሻ አስር ቀናት ደሞ ተሐጁድ የሚባል ሰላት አለ። እነዛ ነገሮች ሁሉ አስራ አንድ ወራት በሙሉ ሌላ ስራ ስን ሰራ የከረም ነውን። ወደ አላህ ደግሞ ስጋችንን በመመለስ የምናጠራበት ወር እንደመሆኑ ያው ስንጾም ነው የከረምነው። ከሰው ጋር መረዳዳት፣ ያለው ለሌለው ማካፈል ከጎረቤት ጋር ሰላም መሆን፣ አንድ ሃይማኖትም ቢሆንም ባይሆንም በአዲስ አበባ የእስልምና ጉዳዮች ምክር ቤት በኩል ለሙስሊሙ ህብረተሰብ የታቀደውን በአደባባይ ይፋ ያደረጉት ፕሬዚዳንቱ ሼህ መሐመድ አህመድ ሻፊ ናቸው። በከተማችን በሙስሊሙ ህብረተሰብ ሙሉ ተሳትፎ በምክር ቤታችን ዋናው ግቢ ዘመናዊ መስጂድ በመገንባት ላይ የምንገኙ ሲሆን በኦሮሚያ ክልል በአዳማ ከተማ በምክር ቤታችን ሙሉ ወጭ ባለ አራት ፎቅ ህንፃ በማስገንባት ለኑር መስጂድ ማስፋፊያ ከሊዝ ነፃ አራት ሺ ሰባ ስድስት ካሪ ሜትር የማስፋፊያ ቦታ የሰጠን ሲሆን በማስፋፊያ ቦታው ላይ ለሚገኙ አስራ አራት ቤቶች ካሳ ሶስት 3,144,258 ብር እንድንከፍል በተጠየቅ ነው መሰረት ምክር ቤታችን የከተማችን ሙስሊም ህብረተሰብ ተሳታፊ በማድረግ በረመዷን ወር በከተማችን ባሉ ሁሉ መስጊዶች ከተገኘ የገንዘብ ድጋፍ ላይ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ከራሱ በጀት በመጨመር 3,144,258 ብር ሙሉ ለሙሉ እንዲከፈል አድርጓል። በክብር እንግድነት የተገኙት የአዲስ አበባ ከንቲባ ድሪባ ኩማ በስታዲየሙ ያሰሙት ንግግር የሃይማኖት አባቶች ለዘመናት ያዳበርነውን የአብሮነትና የመቻቻል ኩሪና ወርቃማ ባህላችን ለአዲሱ ትውልድ የማስተማርና የማሳወቅ ታላቅ መንፈሳዊ ኃላፊነት እንዳለባቸው ተገንዝቦ ተገቢውን ጥረት እንዲያደርጉ መልእክት እያስተላለፉ የቀድሞ ገናና ታሪካችን እና ለኩሪ ባህላችን ማውሳት በድጋሚ መልካም የኢዳል ፈጥር በዓል እንዲሆንላችሁ መኛለሁ። ኢድ ሙባረክ። በነቂስ የወጣው ሙስሊሙ ምእመናን በስታዲየሙ ውስጥ እና በየአውራ ጎዳናዎቹ በመጨፈር እለቱን በደስታ ከፍቶታል። ጌታቸው ተድላ ኃይለ ጊዮርጊስ ለዶቼ ቬለ ራዲዮ ከአዲስ አበባ